ሰላም ለእናንተ ይሁን ይህ ጋቢና ነው ከአሜሪካ ድምፅ ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል ስለዚህ ሰዎቹ ኖርማል አሁን የስኳር ታካሚዎች የግፊት ታካሚዎች ሌላ ክሮኒክ የሆነ በሽታ ያለባቸው ሰዎች በዚህ ምክንያት ወደ ጤና ተቋም አይሄዱም በአማራ ክልል የመጀመሪያው እንደሆነ የተነገረለት የህክምና ጥሪ ማዕከል ስራ ጀምረዋል ቅደም ብለን የሰማናቸው የአማራ ሀኪሞች ማህበር ፕሬዚዳንት ዶክተር አብራራው ታደሰ በምሽቱ አብረውን ይቆያሉ ኢትዮጵያኖች ያው ወንድማሞቻ ነው የሞቱት ያው ጤና መምጣታችን በጣም እያዘን መጥ ነው በቅርቡ በኮንቴነር ውስጥ ተጭነው ደቡብ አፍሪቃ ለመግባት የሞከሩ 64 ኢትዮጵያውያን ሕይወታቸው አልፈዋል። ቀደም ብለን የሰማነው ነው። ደጀኔ ደገፌን ጨምሮ 11 ሰዎች ግን ለመትረፍ በቅተዋል። ከአሳዛኙ ክስተት ከተረፉት ወጣቶች ጋር የተደረገ ቆይታም በምሽቱ ይደመጣል ተጨማሪ ትኩስ ርዕሰ ጉዳዮች የሚሰማሉ። መርሃ ግብሩን በመምራት እኔ ሀብታሙ ዝዩ አብሬያችሁ አመሻለሁ። በመቀጠል ኤደን ገርመው አጫጭር የዓለም ዜናዎችን ታሰማናለች አመሰግናለሁ ሀብታሙ። ባለፉት 24 ሰዓታት ውስጥ ለ3645 ሰዎች የላብራቶሪ ምርመራ ተደርጎ 30 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በዛሬው ዕለት ቫይረሱ የተገኘባቸው ሁሉም ኢትዮጵያውያን ሲሆኑ 26 ወንዶችና አራት ሴቶች ናቸው። ከ15 ዓመት እስከ 60 ዓመት የዕድሜ ክልል ውስጥ የሚገኙ ናቸውም ተብሏል። ቫይረሱ ከተገኘባቸው መካከል 18ቱ ከአዲስ አበባ፣ 3 ከአፋር፣ አራት ከኦሮሚያ ክልል ሶስት ከትግራይ ክልል እንዲሁም ሁለት የድንበር ተሻጋሪ አሽከርካሪዎች መሆናቸው ተገልጿል። ከእነዚህ ውስጥ ዘጠኙ የውጭ ሀገር የጉዞ ታሪክ ያላቸው ሲሆኑ አስራ ሰባት ሰዎች ደግሞ በቫይረሱ ከተያዘ ሰው ጋር ግንኙነት ያላቸው፣ አራቱ ደግሞ የውጭ ሀገር የጉዞ ታሪክም ሆነ በቫይረሱ ከተያዘ ሰው ጋር ንክኪ የሌላቸው ናቸው ሲል የኢትዮጵያ የጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቋል። በአጠቃላይ በዛሬው ዕለት አምስት ሰዎች ከቫይረሱ ያገገሙ ሲሆን ይህን ተከትሎም ከቫይረሱ ያገገሙ ሰዎች ቁጥር 128 ደርሷል። በአሁን ሰዓትም 294 ሰዎች በለይቶ ማቆያ ውስጥ ሕክምና እያገኙ ይገኛሉ። በሌላ በኩል የጤና ሚኒስቴር ዶክተር ሊያ ታደሰ 1441ኛውን የኢድ አልፈጥር በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በመልእክታቸውም ህዝበ ሙስሊሙ በረመዳን የጾም ወቅት የኮሮና ቫይረስን ለመከላከል ያሳየውን ጥንቃቄ በበዓሉ ወቅትም መድገም እንዳለበት መልእክታቸውን አስተላልፈዋል። የበዓሉን ግብይት ርቀትን በመጠበቅ የፊት ጭንብል በማድረግና የእጅ ንጽህናን በመጠበቅ ህብረተሰቡ እንዲያከናውንም አሳስበዋል። የአሜሪካ ሴኔት ትላንት ሐሙስ እለት ባደረገው ምርጫ ፕሬዚዳንት ዶናልድ ትራምፕ ለዩናይትድ ስቴትስ የግሎባል ሚዲያ ያቀረቡትን እጩ አጽድቋል። በሪፐብሊካን አብላጫ መቀመጫ ባለው የሴኔት የውጭ ጉዳዮች ኮሚቴ 12 ለ10 በሆነ የድምፅ ብልጫ ውሳኔውን ያሳለፈ ሲሆን በቀጣይም በመላው ሴኔት ድምፅ እንዲሰጥበት ይደረጋል። የዘጋቢ ፊልም ባለሙያ የሆኑት ሚካኤል ፓክ ለዚህ ቦታ ከታጩ ሁለት ዓመታትን ያስቆጠሩ ቢሆንም ዴሞክራቶች አስፈላጊውን ድጋፍ ባለመስጠታቸው ውሳኔው እስካሁን ድረስ ሊዘገይ ይችሏል። ይህንን ተከትሎም ፕሬዚዳንት ዶናልድ ትራምፕ የዴሞክራቲክ ፓርቲን ሲወቅሱ ቆይተዋል። ፕሬዚዳንቱ ከዚህ ቀደም በ ዴሞክራት የበላይነት ይመራ የነበረውን ኮንግረስ እንደሚበትኑ ሲያስፈራሩ የቆዩ ሲሆን ከዚያ ባለፈ ግን ሙሉ ድጋፋቸውን ለመረጡት ለማይክል ፓክ እንደሚሰጡም ገልጿል። በቅርቡ ፕሬዚዳንቱ የአሜሪካ ድምፅ ለቻይና ያደላ ዘገባ ሰርቷል ሲሉ የወቀሱ ሲሆን ባሳለፍነው ሳምንትም ተመሳሳይ ወቀሳ በአሜሪካ ድምፅ ላይ አቅርበዋል። ይህን ተከትሎም የአሜሪካ ድምፅ ዳይሬክተር የሆኑት አማንዳ ቤኔት የአሜሪካ በዓለም ላይ ላሉና በተለይም ሌላ የመረጃ ምንጭ ለሌላቸው ሰዎች በሀቅና በእውነት ላይ የተሞረኮዘ ተአማኒነት ያለውን መረጃ እንደሚያቀርብ ገልጸዋል። አክለውም ከ280 ሚሊዮን በላይ አድማጮችን በ47 ቋንቋዎች ያሉት ይሄው ድርጅት በስልሳ ሀገራት ተደራሽ እንደሆነና ከእነዚሁም አድማጮች ውስጥ 80 በመቶ ያክሉ የአሜሪካ ድምፅን ለተአማኒነቱ ሲሉ እንደሚመርጡት ተናግረዋል። የዩናይትድ ስቴትስ ግሎባል ሚዲያ በስሩ የአሜሪካ ድምፅን ጨምሮ አምስት የመገናኛ ብዙኃንን የሚያስተዳድር ሲሆን ራዲዮ ፍሪ ዩሮፕ፣ የኩባ የብሮድካስት ቢሮ፣ ሬዲዮ ፍሪ ኤሽያ እንዲሁም የአረብኛ ጣቢያዎች የሆኑት አልሁራ ቴሌቪዥንና ሬዲዮ ሳዋ ይገኙበታል። ባሳለፍነው መስከረም ወር ላይ በነበረው መጠይቅ አዲሱ ተመራጭ ሚካኤል ፓክ ፍትሐዊና ገለልተኛ እንዲሆኑ በሕግ ድንጋጌ ያለባቸው ሚዲያዎች በፖለቲካ ወገንተኝነት እንዳያደሉ እንደሚሰሩና ያንን አይነት እምነትም ካላገኙ ኤጀንሲው ዋጋ እንደሚያጣ ለኮሚቴው አስረድተው ነበር። የአባታቸውን ገዳዮች ይቅር ማለታቸውን የጀማል ካሾጊ ቤተሰቦች አስታወቁ። ከልጆቻቸው አንደኛው በትዊተር ገጹ ላይ እንደጻፈው በዚህ የተባረከ የረመዳን ምሽት የእግዚአብሔርን ቃል እንጠቅሳለን። አንድ ሰው በደል ያደረሰበትን ሰው ይቅር ካለና ከታረቀ አላህ ውለታውን ይከፍለዋል። ስለሆነም እኛ የሰማዕቱ የጀማል ካሾጊ ልጆች የአባታችንን ገዳዮች ይቅር በማለት ውለታውን ከእግዚአብሔር እንጠብቃለን ብሏል። በሳዑዲ የሞት ፍርደኞች በተበዳይ ቤተሰቦች ይቅርታ ከተደረገላቸው የሞት ፍርድ እንደሚቀር የሚደነግግ ሕግ መኖሩን ተከትሎም የጋዜጠኛው የጀማል ካሾጊ ገዳዮች ምሕረት ሊደረግላቸው ይችል ይሆናል የሚል መላምቶች እየተቀመጡ ነው። ከጀማል ካሾጊ ሞት ጋር ተያይዞ አምስት ሰዎች በነፍስ ግድያ ተወንጅለው የሞት ፍርድ እየተጠባበቁ ይገኛሉ። አድማጮች ለሰዓቱ ያዝነላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ ጋቤና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። "ሀሎ ሀኪም" የተሰኘ የስልክ ሕክምና አገልግሎት ማዕከል በባህር ዳር ከተማ ከሰሞኑ ስራ ጀምረዋል። በአማራ ክልል የመጀመሪያ ነው የተባለው ይህ የስልክ ሕክምና መስጫ ማዕከል በአማራ ክልል ሐኪሞች ማህበርና በክልሉ ጤና ጥበቃ ቢሮ ትብብር ነው የተዘጋጀው ተብሏል። ዶክተር አብራራው ታደሰ ለአሜሪካ ድምፅ እንደተናገሩት ለትንሹም ለትልቁም የጤና እክል ወደ ሐኪም ቤት መሄድ አያስፈልግም፣ በአራት የስልክ መስመሮች ደውሎ ሀለው ማለት ብቻ በቂ ነው ይላሉ። ከአስቴር ምስጋናው ጋር ባደረጉት አጭር ቆይታ በአማራ ክልል የመጀመሪያ የሆነው የስልክ የህክምና አገልግሎት ማዕከል በባህር ዳር ከተማ ባለፈው ሳምንት ስራ ጀምሯል። አገልግሎቱ የተጀመረው በአማራ ሐኪሞች ማህበርና በክልሉ ጤና ጥበቃ ቢሮ ነው ተብሏል። የአማራ ሐኪሞች ማህበር ፕሬዚዳንት ዶክተር አብራራው ታደሰ እንደሚሉት ከእንግዲህ ለትንሹም ለትልቁም የጤና እክል ወደ ሐኪም ቤት መሄድ አያስፈልግም። ሀሎ ማለት ብቻ በቂ ነው ይላሉ ከፕሬዚዳንቱ ጋር ቆይታ አድርጌያለሁ። ዶክተር አብራረው ታደሰ እባላለሁ የአማራ ሐኪሞች ማህበር ፕሬዚዳንት ነኝ። እንግዲህ የአማራ ሐኪሞች ማህበር ያው በዚህ በወረርሽኑ ጋር ተያይዞ ብስሮችን እየሰራን ነው። ከዚህ ከወረርሽኑ ጋር ተያይዞ ነባሩ የጤና ሲስተሙም ትንሽ ሰው ወደ ጤና ተቋም ለመሄድ ይፈራለኝ ትራንስፖርትም ችግር አለ በተለይ መንገድ ከመዘጋት ጋር ተያይዞ ስለዚህ ከዚ ጋር ተያይዞ ማህበረሰቡ ከቤት ሆኖ የሀኪሞችን አግኝቶ ስለ ኮቪድም ከኮቪድ ውጭ ያሉ ህክምናዎችንም የምክር አገልግሎት ሀኪሞችን አግኝቶ ስለሚመለከተው ስለ ጤና ጉዳይ እንዲያማክር አስበን ነው ይሄ የቴሌሜዲስን የተቋቋመው ቴሌሜዲስን ወይም የስልክ የህክምና አገልግሎት ማለት ሰው ከቤት ሆኖ በስልክ ሀኪምን አግኝቶ ስለ ህክምናው ምክር ወይም ደግሞ የሚወስደውን መድኃኒት ስለ ህክምና አጠቃላይ የግንዛቤ መረጃ ማግኘት የሚችልበት መንገድ ነው። በወረርሽኝ ጊዜ በወረርሽኙ ከሚሞተው ሰው ይልቅ በሌላ በሌላ በሽታዎች የሚሞተው ሰው ነው የሚበዛ። ለምሳሌ የኢቦላ ነን ስናይ አምስት ፐርሰንት የሚሆኑ ሞቶች በዛ ሰዓት የተከሰቱ ሞቶች ከነን ኢቦላ ወይም ከኢቦላ ውጭ ባሉ በተለያዩ በሽታዎች የሞተ ታካሚ ነው የሚበልጠው ማለት ነው። ስለዚህ ሰዎቹ ኖርማል፣ አሁን የስኳር ታካሚዎች፣ የግፊት ታካሚዎች፣ ሌላ ክሮኒክ የሆነ በሽታ ያለባቸው ሰዎች በዚህ ምክንያት ወደ ጤና ተቋም አይሄዱም፣ ክትትላቸውን ያቋርጣሉ፣ በሽታቸው ይባባስና ወደ ሞት ይዳረጋሉ ማለት ነው። ከዚህም ጋር ተያይዞ ባለሙያውም አብዛኛው የጤና ተቋማትን ባለሙያም ትኩረት ወደ ወረርሽኝ ስለሚሆን ሌላ የሕክምና አገልግሎቶች ላይ የመቀነስ ነገር አለ። ስለዚህ ታካሚዎች በሽታውንም ሳይፈሩ ቤታቸው ሆነው በስልክ ደውለው ሐኪም ያገኛሉ፣ ስለ አጠቃላይ መረጃ ያገኛሉ፣ ስለ በሽታው የምክር አገልግሎት ያገኛሉ ማለት ነው። እዚህ ክልል ላይ የመጀመሪያ ማለት ነው ይችላል እዚህ ክልልን ብቻ ሳይሆን በሀገር አቀፍ እንደ መጀመሪያ ነው የሚባለው አይደል። በዚህ ልክ ኦርጋናይዝድ ሆኖ ሶፍትዌር ተፈጥሮለት የተጀመረ የለም። የመጀመሪያ ነው። እኛም እንግዲህ በሁለት በሶስት ፌዝ ነው። የመጀመሪያው ፌዝ አሁን እንደምታያቸው እነዚህ አራት ስልኮች አሉ። ሴንትራሊ ክልሉ ከክልሉ ዋና ከተማ ባህር ዳር ላይ ነው የሚገኘው የመጀመሪያው አጠቃላይ ይህን ወረርሽኙንም ከወረርሽኝ ጋር የተያያዘውንም ነው ጀነራል ሜዲሲኑ ወይም አጠቃላይ የሕክምና አገልግሎቱን ነው የሚሰጠው ማለት ነው። ከዛ በኋላ ከሶስት ወር በኋላ ደግሞ እንደ ፌስቱ ይህንን በቴክኖሎጂ ማሳደግ የስፔሻሊቲ ሐኪም ማግኘት የሚችሉበትን መንገድ እና በቴክኖሎጂም የሚያድግበት ለምሳሌ አሁን የስልክ ብቻ ነው በቪዲዮ ኮል ሰው ለምሳሌ ታካሚውን እያየ ወይም ታካሚው ሐኪሙን እያየ የሚያወራበት መንገድ የቴክኖሎጂ አድቫንስመንት ነው። እንዘ ፌስ ቱ ማለት ፌስ ትሪ ላይ ደግሞ አገልግሎቱ እንደነገርኩሽ ከአንድ እዚህ ክልል ብቻ ያለ ወይም በአዳር ከተማ ላይ ያለ ነው ማስፋት፣ በዞን ሌብል ማስፋት አገልግሎቱን፣ ጥቅሙን ታይቶ ኢቫሉዌት ተደርጎ የህክምና አገልግሎቶች እስከምንደረስ የህክምና አገልግሎቶች እንግዲህ ታካሚውና ሐኪሙ በሚግባቡበት ልክ ነው የሚሆነው። ሐኪሙ አስፈላጊ የሆነ መረጃ መድኃኒት ለማዘዝ አስፈላጊ የሆነ መረጃ ከታካሚው አግኝቻለሁ ብሎ ካሰበ መድኃኒት ያዛል። ቀላል መድኃኒቶች፣ ማስታገሻዎች ወይም ደግሞ ያ ሰው መድኃኒቶችን ቢወስዳቸው እንትን ችግር አይመጣም ብሎ ካሰበ መድኃኒት ከማዘዝ ይደርሳል ማለት ነው። ያው መረጃ ይሰጣል፣ ምክር ይሰጣል። ከዛ ደግሞ ልሄ እንደነገርኩሽ ለእንትኑ ሳይሆን ለታካሚው ሳይሆን ለባለሙያዎች ነው። ለምሳሌ ጤና ጣቢያ ላይ ወይም ደግሞ ሄልስ ፖስቶች ላይ ያለ የጤና ባለሙያ ደውሎ እዚህ ሐኪሞችን ማማከር ይችላል ማለት ነው። ታካሚውና ሐኪሙ አልግባባ ካሉ ወይም ደግሞ ተጨማሪ መረጃ ወይም ደግሞ ተጨማሪ መረጃዎች ከተፈለገው ታካሚው ወደ ጤና ተቋማት ሄድና ወደ ሄልስ ፖስቶች ወይም ደግሞ ወደ ጤና ጣቢያዎች ሄደው ከጤና ባለሙያ ጋር ያገናኝና ለምሳሌ ሐኪሙ የደም ግፊቱን ሊፈልግ ይችላል። የስኳር መጠን ሊፈልግ ይችላል። ሌላ ተጨማሪ በዓይን ወይም በህክምና መሳሪያዎች ታግዞ የሚመረመሩ ምርመራዎች ካሉ እነዛን መረጃዎች ከጤና ባለሙያዎች ያገኛ አስፈላጊ የሆነውን ህክምናና የምክር አገልግሎት ያገኛሉ ማለት ነው። ልክ እንደ ኮቪድ ያለ ወረሽን ሲከሰት ከበሽታዊ ልክ ቀድሞ በጣም ማህበረሰቡን የሚጎዳው የአምሮ ጤና የመጨናነቅ መጨናነቅ እና የስነ ልቦና ካውንስሊንግ ወይም ደግሞ የምክር አገልግሎት ስትሰጣላቸው የባህር ዳር ዩኒቨርሲቲ የስነ አእምሮ ህክምና ትምህርት ክፍልም እንደዚህ ዶክመንቶችን አዘጋጅተው አጠቃላይ በወረሽኝ ወቅት ማህበረሰቡ ምን ያክል ምን አይነት የምክር አገልግሎት ማግኘት አለበት የሚለውን እንትን አዘጋጅተዋለኝ አብረን እንሰራለን ብለዋል። እነሱም ታይም መድበን የምክር አገልግሎት እንሰጣለን፣ በሙያው ስፔሻላይዝ ባደረገ ሰው ግን አጠቃላይ እኛም እንደ ሐኪም አጠቃላይ እነዚህ የምክር አገልግሎቶችም እንሰጣለን። ይህንን ተቋም የህክምና አገልግሎት በባለቤትነት እየመራ ያለው ማለት ነው በጋራ ነው። የመጀመሪያ ንት ዶክመንቶቹን እነዚህ ፕሮፖዛል እንትኖችን ያዘጋጀው የአማራ ሐኪሞች ማህበር ነው። ከዛ ተያዙ ወጮችን አጠቃላይ የሚያስፈልጋቸው ወጮችን ከበር የሚያደርግልን የአማራ ክልል ጤና ቢሮ ነው። ይህን ቦታው የሚገኝበት እነዚህ ቦታዎችን የሰጠን ሴንተሩ የሚገኝበት ደግሞ የአዲስ ዓለም የመጀመሪያ ደረጃ ሆስፒታል ነው። ስለዚህ ሦስቱ ተቋማት በጋራ ያዘጋጁት ነው ማለት ነው። አራት ቁጥሮች ያሉን ከቴሌ ውስር ናቸው፣ ቁጥር ናቸው ሲደውል ታካሚ ነው የሚከፍል ማለት ነው። ለወደፊት ግን እነዚህን ቁጥሮች ከቴሌ ጋር ተነጋግረን አጭር ቁጥር እናደርጋቸውና ነፃ የስልክ መስመር ይሆናሉ ማለት ነው። ቁጥሮቹ 0 58 320 21 21

በሰው ሽፍት ነው የሚሰራው። ከጧት አራት ሐኪሞች አሉ፣ ከሰዓት አራት ሐኪሞች ሌሊት ላይ ሁለት ሐኪሞች አሉ ማለት ነው። ስለዚህ በቀን አስር ሐኪሞች ለዚህ አገልግሎት ተመድበዋል ማለት ነው። የባህር ዳር ዩኒቨርሲቲ የፈለገ ሕይወት አጠቃላይ ስፔሻል ሆስፒታልና አዲስ ዓለም የመጀመሪያ ደረጃ ሆስፒታል የሚገኙ የሀኪሞች የሚሰሩበት ተቋም ነው ማለት ነው ማስተላለፍ ማህበረሰቡ እነዚህም ቁጥሮች ለአገልግሎት ተጠቃሚዎች በማስታወቅ የአገልግሎቱ ተጠቃሚ እንዲሆኑ እና ለአገልግሎቱ መሻሻል ያለባቸው ያሉ ሀሳቦች ካሉ ለእኛ እንዲነግሩና እነዚህም መስተካከል ያለባቸው ነገሮችን እያስተካከል አገልግሎትን የበለጠ እንድናስፋፋ ነው። አመሰግናል። ጋቤና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የኮቪድ-19 ወረርሽኝ እየተዛመተ በመጣበት በአሁኑ ሰዓት ባለሙያዎች ሰዎች ከበሽታው ወሬ ጋር በመላመዳቸው እንዳይዘናጉ እያስጠነቀቁ ነው። በዚህ በዩናይትድ ስቴትስ ካሊፎርኒያ ሳንዋኪን ሆስፒታል የውስጥ ደዌ ስፔሻሊስት የሆኑት ዶክተር ታፈረ ንጋት ለኮቪድ-19 ተጋላጭ የሆኑ የህብረተሰብ ክፍሎችና መደረግ ስለሚገባቸው ጥንቃቄዎች ከባልደረባችን ኤደን ገረሞ ጋር አጭር ቆይታ አድርገዋል። ኮቪድ-19 ዓለም አቀፍ ወረርሽኝ ተብሎ ከተሰየመ ሁለት ወራቶች አለፉት። በነዚህ ጊዜያት ውስጥ ዕለት ዕለት ስለ ቫይረሱ ከመስማት ጋር ብዙዎች ቫይረሱን የመላመድና የመዘናጋት ሁኔታዎችን እያሳዩ ናቸው ሲሉ ባለሙያዎች ይናገራሉ። በተለይም ለቫይረሱ በከፍተኛ ሁኔታ ተጋላጭ የሆኑ ግለሰቦች በዚህ ዙሪያ ከፍተኛ ጥንቃቄ ማድረግ እንዳለባቸውም ይነገራል። ዶክተር ታፈረ ንጋት በካሊፎርኒያ ሳንዋኪን ሆስፒታል የውስጥ ደዌ ስፔሻሊስት ናቸው። ለቫይረሱ ተጋላጭ የሚባሉት የህብረተሰብ ክፍሎችን እንዲህ ይዘነዝራሉ። በአብዛኛው ተጋላጭ የህብረተሰብ ክፍሎች ብለን የምናስባቸው ከበሽታው የመስፋፋያ መንገድ አኳያ አብሮ ሊታየ የሚችል ሲሆን መጀመሪያው ነጥብ የሚነሳው በጋራ አብረው በጠበብ ባለ ቦታ ወይም ደግሞ በአንድ ቦታ በብዙ ቁጥር አንድ ላይ የሚኖሩ ሰዎች መጀመሪያ ተጋላጭ አድርገን እናያቸዋለን። ከዚያ በተጨማሪ ደግሞ መጠለያ ወይም ደግሞ ቤት የሌላቸው ቤት አልባ የሚባሉ የህብረተሰብ ክፍሎችም እነዚሁ ተጋላጭ አድርገን እናያቸዋለን። በሌላ መንገድ ደግሞ ወይም ደግሞ በሌላ ክፍል የምናያቸው በልዩ ልዩ ምክንያት የአካል ጉዳት ያላቸው የህብረተሰብ ክፍሎችም ለዚህ የወረርሽኝ ተጋላጭ እንደሚሆኑ ማሰብ እንችላለን እንግዲህ ምክንያታቸው የነዚህ የሶስቱን ክፍሎች የተለያየ ነው የሚሆነው የመጀመሪያዎቹ አንድ ላይ በመኖራቸው ምክንያት በጋራ የሚጋሩት ብዙ ቁሳቁሶች ስለሚኖሩ አብረው በመቀራረብ በንክኪ ቫይረሱ ከአንዱ ሰው ወደሌላ ሰው በቀላሉ እንዲዛመት ስለሚያደርግ በሁለተኛ ደረጃ ያየናቸው ደግሞ ቤት አልባ ወይም ጎዳና ተዳዳሪዎች የሚባለው ማለት ነው በተለምዶ በኢትዮጵያ አጠራር እነዚህ ሰዎች አሁንም በብዙ ቦታ ተከማችተው ተጠጋግተው የመኖር እድል ይገጥማቸዋል። በተጨማሪ ደግሞ መረጃ የማግኘት እድላቸውም ደግሞ እንደዚሁ ውስን ነው የሚሆነው ምክንያቱም መደበኛ የሆነውን የመረጃ ልውውጥ የሚያደርጉበት መንገድ ስለሌላቸው፣ ለምሳሌ የቴሌቪዥን፣ የሬዲዮ የማግኘት እድላቸው በጣም አነስተኛ ነው የሚሆነው ማለት ነው። በሶስተኛ ደረጃ ያየኋቸው ሕብረተሰብ ክፍሎች ደግሞ እንዲሁ ባላቸው የአካል ችግር ምክንያት መረጃዎቹን ለነሱ በሚሆን መንገድ በዚህ ፍጥነት በዚህ አሳሳቢ በሆነ ፍጥነት የተሰራጨ ስላለ በሽታ የማግኘት ድላቸው በጣም ውሱን ይሆናል የሚል እምነት አለኝ። ለኮቪድ-19 ተጋላጭ ለሆኑት የህብረተሰብ ክፍሎች ሁሉም ሰው ኃላፊነት በመውሰድ መረጃ በመስጠትና የንጽህና መጠበቂያዎችን እንዲያገኙ ማገዝ እንዳለበት ዶክተር ታፈረ ይጠቁማሉ። ከወረርሽኙ ጋር ስናስብ አብረን ማየት ያለብን ምን መደረግ አለበት የሚለውን ወይስ ደግሞ የትኛውንም የህብረተሰብ ክፍል ወይም ግለሰብ ቢሆን እንዴት አድርገን ልንታደገው እንችላለን የሚለውን አብሮ ማሰብ በጣም ብልህነት ነው። ከዚህ አኳያ እንግዲህ በመጀመሪያ ተጠጋግተው በአንድ ቦታ ተከማችተው የሚኖሩ ሰዎች፣ እነዚህ እንግዲህ ለምሳሌ በአንድ ግቢ ውስጥ የሚኖሩ ተማሪዎችንም፣ ወታደሮችንም፣ ታራሚዎችንም ብናስብ እነዚህ ሰዎች እንግዲህ የሚገለገሉባቸው ቁሳቁሶችን የማጽዳት ዲስንፌክት የማድረግ ማለት እንደገና ትምህርት በመስጠት ደግሞ በተቻለ መጠን ሁለት ሜትር መራራቅ የሚለው እንግዲህ በጣም ለመተግበር አስቸጋሪ የሚሆኑባቸው ሁኔታዎች እንዳሉ በዚህ ውስጥ ማሰብ እንችላለን። ሆኖም ግን የፊት መሸፈኛ ለምሳሌ የተሟላ ዘመናዊ የፊት መሸፈኛ ጭንብል እንኳን ባይኖር ባላቸው ልብስ አፍንጫና አፋቸውን እንዲሸፍኑ ማድረግ፣ እጃቸውን እንዲታጠቡ፣ እንደገናም ደግሞ የመታጠብ ሁኔታው ካልገጠማቸው ደግሞ በቀጥታ አይኖቻቸውን አፍንጫዎቻቸውንና አፋቸውን እንዳይነኩ ትምህርት በመስጠት መረጃ በማቀበል ይህንን ተጋላጭነታቸውን መቀነስ እንችላለን። ቤት አልባ ወይም ደግሞ የጎዳና ተዳዳሪዎች ባልናቸው የህብረተሰብ ክፍሎች ደግሞ እነሱንም ያማከለ ግንዛቤ ማስጨበጫ ትምህርት መዘርጋት በጣም ያስፈልጋል። ያማከለ ብቻ ሳይሆን እነሱን ያሳተፈ አብረው ተሳታፊ መሆን አለባቸው። በሶስተኛ ደረጃ ያየናቸው እንግዲህ የአካል ጉዳት ያላቸውን ሰዎች ነው። እነዚህ በጣም ልዩ ትኩረት ይገባቸዋል። አንደኛው ሁላችንም የህብረተሰብ ክፍሎች ማለት ነው፣ መንግስትም ቢሆን የጤና ባለሙያዎችን እንዲሁም ደግሞ የህብረተሰብ አካላት በሙሉ እነዚህን ወገኖቻችንን የመርዳት፣ የማትረፍ፣ የመጠበቅ፣ የመንከባከብ ኃላፊነት ይኖርብናል ብዬ አምናለሁኝ። ዶክተር ታፈረ ሲያጠቃልሉም ሁሉም ሰው ኃላፊነቱን በአግባቡ ከተወጣና ሳይዘነጋ የእጅ ንጽህና እና ርቀትን በመጠበቅ በወረርሽኙ ሳቢያ ሊከሰቱ የሚችሉ አደጋዎችን መቋቋም እንደሚችል ገልጸው ይሄ ኃላፊነት ደግሞ የመንግስትም ሆነ የጤና ባለሙያዎች ብቻ ሳይሆን የመላው ህብረተሰብ መሆን አለበት ሲሉ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ሞዛምቢክ ላይ የጭነት መኪና ጀርባ ላይ ባለ ኮንቴነር ውስጥ ተቆልፎባቸው ለሞት ከተዳረጉት 64 ኢትዮጵያን መካከል በሕይወት የተረፉት 11 ሰዎች ባለፈው አርብ ወደ ሀገራቸው ተመልሰዋል። ሳይመን ማርክስ ከአዲስ አበባ የላከልን ዘገባ ስመኝሸ ቆየት አቀርበዋለች። የ18 ዓመት ወጣቱ ደጀኔ ደገፌ ካደገበት የቢሾፍቱ ገጠራማ አካባቢ ለቆ ሲወጣ እቅዱ ከስራ አጥነት ለመላቀቅና በደቡብ አፍሪካ ስራ አግኝቶ የሚያገኘውን ገንዘብ ለቤተሰቦቹ ለመላክ ነው። በምትኩ ግን ያጋጠመው ሕይወቱን ሊያሳጣው ነበር። ደጀኔ መጋቢት 15 ቀን በሞዛምቢክ ውስጥ ለቀናት አየር በሌለው የእቃ መጫኛ ኮንቴነር ውስጥ ተቆልፎባቸው ከሞት ከተረፉት 14 ወጣት ኢትዮጵያውያን መሀል አንዱ ነው። በህገወጥ አዘዋዋሪዎች አመቻችነት ከእነርሱ ጋር አብረው ሲጓዙ የነበሩ 64 ስደተኞች ኮንቴነር ውስጥ ሕይወታቸው አልፏል። ደጀኔ ለቪኦኤ ሲናገር የህገ ወጥ አዘዋዋሪዎቹ ደቡብ አፍሪካ እንዲያደርሱት ሁለት መቶ ሺህ ብር ከፍሏል። ሞዛምቢክ ከመድረሱ በፊትም ለስድስት ወራት ያክል ያለ ምግብና ያለ ውሃ በጫካ ውስጥ በእግር ተጉዟል። አገሬ በመመለሴ በጣም ደስተኛ ነኝ የሚለው ደጀኔ አሁን ያለው ምርጫ ወደ ትውልድ አገሩ ተመልሶ ሊያገኘው በሚችለው የእርሻ ስራ ላይ መሰማራት እንደሆነ ያስረዳል። እግዚአብሔር ይመስገን ያው ደስታ ነው የሚሰማኝ

ከተረፉት መሀል ሶስቱ ሞዛምቢክ ውስጥ ባለ ሆስፒታል እርዳታ እየተደረገላቸው ሳለ ማምለጣቸውን የዓለም አቀፉ ስደተኞች ድርጅት አስታውቋል። ከኢትዮጵያ ጉዞ የጀመሩት 78 ወጣቶች ሞዛምቢክ ውስጥ ያለ ቴቴ የተባለ ከተማ ከመድረሳቸው በፊት 4000 ኪሎ ሜትር ያክል በእግርና በጭነት መኪና እያፈራረቁ ተጉዘዋል። ቴቴ ላይ የሚገኝ የፍተሻ ጣቢያ አካባቢ ተዘግቶባቸው የቆዩት ስደተኞች አየር ሲያጥራቸው የጭነት መኪናውን በመደብደብ የእርዳታ ጥሪ ማሰማታቸውን ከሞት ተራፊዎቹ ይናገራሉ። የ19 ዓመቱ ሙሉጌታ ኤርደሎ የሞዛምቢክ ባለሥልጣናት ከጭነት መኪናው ውስጥ ሲያወጡት ራሱን አያውቅም ነበር። ያው ከባድ ሁኔታ። እኛም ሞዛምቢክ ከደረሰን በኋላ ምሽት ሁለት ተኩል አካባቢ ነው እዛ ኮንቴነር ተገባ ነው እና በግድ ነው ለመጓዝን ሊጓደኛ አለኛ እና የአባዱላ ሲመቶ በግድ ነው የገባ ነው። እኛ ዛ ሳንጋባ በፊትም የተጎዱት አሉ። በጉዳዩ ላይ የኢትዮጵያ ፌዴራል ፖሊስን ለማናገር ያደረግነው ጥረት ባይሳካም የደረሰውን አደጋ ለማጣራት የኢትዮጵያና የሞዛምቢክ ባለስልጣናት በቅንጅት እየሰሩ እንደሆነ በኢትዮጵያ የዓለም አቀፍ ስደተኞች ድርጅት ፕሮግራም አስተባባሪ ወይዘሮ ሳራ ባሻ ያስረዳሉ። የተሻለ ኑሮ ፍለጋ በህገወጥ መንገድ ከሀገር የሚወጡት ኢትዮጵያውያን በአብዛኛው እድሜያቸው ከ15 እስከ 35 ይሆናል የሚሉት ወይዘሮ ሳራ ይሄን ህገወጥ ዝውውር ለማስቆም የተለያዩ ባለስልጣናት እየሰሩ ቢሆንም ገና ብዙ የሚቀር ነገር አለ ይላሉ። ኢትዮጵያ ትስስሩ በጣም ሰፊና ከኢትዮጵያ ያለፈ ነው። በየመንገዱ በጣም ብዙ ህገ ወጥ አዘዋሪዎች አሉ። ስለዚህ የመንግስታት ተቀናጅቶ መስራት በጣም አስፈላጊ ነው። ድንበር ጥበቃን ማጠናከር፣ ህገ ወጦች በምርመራ የሚከሰሱበትን ህጋዊ መንገድ ማጥበቅና ሌሎች ለምስክሮች ህጋዊ ከለላ መስጠት እጅግ አስፈላጊ ነው። ወይዘሮ ሳራ አክለውም ከ110 ሚሊየን በላይ የህዝብ ቁጥር ባለበት ታዳጊ ሀገር ላይ የስርዓት ኢትዮጵያውያን ቁጥር መብዛት የህገ ወጥ አዘዋዋሪዎችን መንገድ ለማጥፋት የሚሰራውን ስራ አዳጋች አድርጎታል ይላሉ። በትግራይ ክልል የሚንቀሳቀሱ ሶስት ፓርቲዎች በክልሉ ምርጫ ካልተካሄደ ህጋዊ መንግስት ስለማይኖር ለዚህ ክስተት መፈጠር ተጠያቂው የክልሉ መንግስትና ገዢው ፓርቲ ናቸው ብለዋል። ሙልጌታ ጽባ ዝርዝር አለሁ ሳልሳይ ወያነ ትግራይ፣ ባይቶና እና የትግራይ ናጽነት ፓርቲዎች በዛሬው ዕለት በጋራ ባወጡት የአቋም መግለጫ በትግራይ ክልል በክልል ደረጃ ምርጫ ለማካሄድ የሚያስፈልገው እንቅስቃሴ እየተደረገ አይደለም በማለት ወቅሰዋል። ሶስቱም ፓርቲዎች ከአሁን በፊት በየግል ምርጫ በትግራይ መካሄድ አለበት የሚል አቋም ገልጸው የነበረው ሲሆን በዛሬው ዕለት ደግሞ በትግራይ ክልል ምርጫው እንዲካሄድ ለምርጫም የሚያስፈልጉ ስራዎች ግልጽ ዝግጅት እንዲጀመር ጥሪ አቅርበዋል። ፓርቲዎቹም ትግራይ በከፍተኛ መስዋዕትነት የተረጋገጠ የራስን እድል በራስ የመወሰን መብት አሳልፋ እንድትሰጥ አንፈቅድም ብለዋል በመግለጫው የፓርቲዎቹ መግለጫ እንደሚያሳየው የራስን እድል በራስ የመወሰን መገለጫ ከሆኑት አንዱ ምርጫ ነው በማለት ጠቅሷል። ምርጫ በትግራይ ካልተካሄደ ክልሉን የሚያስተዳድር ህጋዊ ስልጣን ያለው ፓርቲ አይኖርም። ስለዚህ ትግራይ በህዝብ የተመረጠ ህጋዊ መንግስት ሊኖራት ይገባል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያል ጎድፋይ ያወጣነው መግለጫ በተጨባጭ መሬት ላይ ምንም ነገር እየተሰራ እንዳልሆነ፣ ምክንያቱም ምርጫ መካሄድ ካለበት የሚመለከተው ምርጫ አስፈጻሚ ደብዳቤ መጻፍ ያስፈልጋል። ያው ምርጫ ቦርድ ነው። ምርጫ ቦርድ ምርጫ የማያካሄድ ከሆነ ደግሞ በትግራይ ምርጫ ቦርድ በማቋቋም ምርጫ መካሄድ አለበት ብለን ነው የምናምነው። ይሄ ደግሞ ህገ መንግስት ፖለቲካዊ መብታችን ነው። በዚህ ሀገር ከምርጫ በኋላ ምን እንደሚከሰት አናቅም። ራሳችን መወሰን ያለብን ነገር ለፌደራል መንግስት መስጠት አንፈልግም። ራሳችን ነው መወሰን ያለብን። ይህ የራስን እድል በራስ የመወሰን መብት ከመጠቀም ጋር የተያያዘ ነው። ሂዶ ሂዶ ሀገሪቱ ፖለቲካ ሌላ ስርዓት እንዲያመጣ ይችላል። ስለዚህ እኛ በዚህ ጠረጴዛ ውስጥ መግባት አንፈልግም። ስለዚህ የራሳችን መንግስት አቋቁመን መጠበቅ ነው የምንፈልገው። ምርጫ መካሄድ አለበት ብለናል። ራስን እድል በራስ የመወሰንና የራስን በራስ የማስተዳደር መብት የያዘው ጉዳይ ስለሆነ ከመስከረም በኋላ በትግራይ ህጋዊ መንግስት እንደማይኖር ገልጸናል። ስለዚህ ከእንግዲህ በኋላ ትግራይ ውስጥ መንግስት ሆኗል በሚል አካል ህጋዊ አይደለም። ከምርጫ ባለመካሄድ ለሚመጣው ኪሳራም ተጠያቂው የትግራይ መንግስትና ገዢው ድርጅት ነው ብለን በግልጽ አስቀምጠናል። በትግራይ ክልል ምርጫ ይካሄዳል ከማለት ውጭ የክልሉ ገዢ ፓርቲ ትግራይ ተቀባይነት ያለው ፍትሐዊና ዲሞክራሲያዊ ምርጫ እንድታካሄድ እንደ ገዢ ፓርቲ ኃላፊነት ተሰምቶት ግልጽና የማያሻማ አቋም አልያዘም በማለት ወቅሰዋል። ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ ደግሞ ሰፊና ምቹ የፖለቲካ ምህዳር ሊኖር ይገባል ያሉት ፓርቲዎቹ ይህንን እስካሁን በትግራይ አልተፈጠረም በማለት በዚህም የትግራይ መንግስት በጉዳዩ ላይ እያሳየው ያለው ኃላፊነት የጎደለው ሸለልተኝነት ነው በማለት በጥብቅ እንቃወመዋለን ብለዋል። በጉዳዩ ላይ መልስ ለ ማግኘት ለትግራይ ክልል ፍትህ ቢሮ ኃላፊና የህወሀት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ጠይቀናል። ምርጫ በኢትዮጵያ ደረጃ ለማካሄድ ፍላጎት እንዳልነበረ ህወሀት አስቀድሞ ስለተረዳ ከባለፈው የህዳር ወር ጀምሮ አቋሙን እያሳወቀ ነበር ብለዋል። በጊዜው በሀገር አቀፍ ደረጃ ምርጫ የማይካሄድ ከሆነ ምርጫ በክልል ደረጃ እንደሚካሄድ አቅጣጫ ተቀምጦ ነበር ያሉት አቶ አማኑኤል በቅርብ ጊዜ ደግሞ በኮሮና ወረርሽኝ ምክንያት በማለት ምርጫውን ይራዘ ይዘማል ሲባል ህወሓት ምርጫው በትግራይ እንዲካሄድ ዝግጅቶችም እንዲደረጉ ወስነዋል ሲሉ ተናግሯል። የገዢው ፓርቲ ውሳኔ ደግሞ የክልሉ መንግስት አቋምም መሆኑ የክልሉ መንግስት ፕሬዚደንት በመግለጫቸው አስታውቀዋል በማለት አቶ አማኑኤል ገልጸዋል። በአሁኑ ጊዜ ደግሞ የፌዴሬሽን ምክር ቤት የመጨረሻ ውሳኔ በምርጫው ማራዘም ጉዳይ ላይ ሳይሰጥ አዋጅ ማውጣት እንዲሁም የህዝብ ማነሳሳትና ሌሎች የህግ ስራዎች በግልጽ መስራት ከጀመርን ችኮላ ነው የሚሆነው ብለዋል። ከሁሉም በላይ ግን ምርጫው እንደሚካሄድ ፖለቲካዊ ውሳኔ ተሰጥቷል ሲሉ ገልጸዋል። ነው ንሕና ከም መንግስትን ከም ውድብን መረፃ ክካየድ እዩ ኢልና ሓላፍነት ወሲድና ኣለና ክንሰርሕ ከም ዝግብኡና ስራሕቲ ስራሕ ጀሚርና ኢና ሰርሕና ዘለና ውሳነ ተወሲኑ ስራሕቲ ስርሑ እዮም ዘለዉ እኛ እንደ መንግስትና ፓርቲ ምርጫው ይካሄዳል ብለን ሓላፊነት ወስደናል። መስራት ያለብን ስራዎች መስራት ጀምረናል። ውሳኔ ተወስኖ ስራዎች እየተፈጸሙ ናቸው። የሚመለከተው አካል ድርሻውን ወስዶ እየሰራ ይገኛል። ከዛም ህዝብና የፖለቲካ ፓርቲዎች ያሳተፈ ስራዎች ይሰራሉ። ጊዜያቸው ጠብቆ ይፈጸማሉ። በአሁኑ ጊዜ በፌዴራል ደረጃ የተነሳው ጥያቄ በህጋዊ መንገድ ማለትም በፌዴሬሽን ምክር ቤት የመጨረሻ ውሳኔ ሳይወሰን የትግራይ መንግስት አዋጅ አላወጣም። የማነሳሳት ስራ አልተፈጸመም ብለህ ማውራት ችኮላንም የሆነው እዚህ ችግር የለም። ፓርቲያችን በትግራይ ምርጫ እንዲካሄድ ወስኗል ነው ያሉት። ህወሓት የወሰነው ውሳኔ የሚተገበር እንጂ ለወሬ ብቻ ተብለው አይደለም ያሉት አቶ አማኑኤል፣ ህዝባችን የታገለለት መብቱ እንዲጠቀም ነው ብለዋል። አሁን ቅሬታ ካቀረቡ ፓርቲዎች ጋር ለህዝባችን ጥቅም ስንል አብረን እንሰራለን ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም ነው። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። ትዝታ በላቸው፣ የመርሃ ግብሩ አርታኢ ኤልያስ አስማረ፣ የመሰናዶ አቀናባሪ ኤደን ገረሙ በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ ቆይተናል። እናመሰግናለን። የነገሰ ይበለን። είναι νερό, Αντώνη, δύο ή σε κανένα φανορομότη.